ጣሊያን ሀገር የተገደለችውን የአጊቱ ኤደኦን አስክሬን ወደ ሀገር ውስጥ ለማስገባት ጥረት በማድረግ ላይ መሆናቸውን ወላጆቹ አገለጡ። አጊቱ ብርቱና ጠንካራ የነበረች መሆኗንና በሀገር ውስጥም በተመሳሳይ የስራ መስክ ለመሰማራት እቅድ እንደነበራት ወላጅ አባቷ ለአሜሪካ ድምፅ ገልጠዋል። ሙክታር ጀማል ነው ያነጋግራቸው። አቶ ኤደኦ ጉደታ የአጊቱ አባት እሷንም ነፍሷን ይማር፣ እናንተንም ፈጣሪ መጽናናቱን ይስጦት። አሜን አሜን። አጊቱ ስንተኛ ልጆ ናት? አቶ ሄደው። ሁለተኛ ነች። መች ነው ወደ ጣሊያን የሄደችው? በትክክል አላስታውስም። እስከ ስንተኛ ነበር እዚህ የተማረችው? የትምህርት ሁኔታዋ እንዴት ነበር? እስከ አስራ አንደኛ ነው። አስተዳደጓ እንዴት ይመስል ነበር? ጣሊሷ ተፈጥሯ የተለየ እኔ ሾፌር ነበርኩ። የከባድ መኪና ሾፌር ነኝ እና እሷ ጥሩ ትምህርት ቤት ነበር ያት እና ሁሉም ልጆች ከልጆች መሰለኝ ያለች ጸባይ ነበራት እና መልኳም ወደ ሌሎች እና ወልድ ናት ተፈጥሮ። ከአጊቱ ጋር ለመጨረሻ ጊዜ የተገናኙት መች ነው? ቆይቷል። አሁን እንደው አይኖርም ትክክል ስላልሆነ አሁን ገብቼ ሊነግር አልችልም። ቆይቷል። ወደ ሀገር ቤት መጥታ ነበር። እስቲ ምን ነበረ የዛኔ ያወራችሁት? ምን ለመስራት ምን ሀሳብ ነበራት? ልትጠይቅን መጣች እና ከእናቷ ጋር እኔ ወደ ሀገር፣ እሺ፣ ዚ የሰራሽም ነገር እዚህ በሀገር ስታሪ ስሪ ብለን ሞከስናት። እሺ አለች እና ኦሮሚያ ኢንቨስትመንት ቢሮ ሄን ትንሽ ቢሮክራሲ የኛ ቢሮክራሲ ተፈሳይሳ ልትመለስ ስትል እኔ ወክኝ ብዬ ለምኜ እኔ ወከላ ሄደች ከዛ Ve oranın resmenti ከባብሮ ወደ ብሬት አካባቢ ሞጆ ዴሪ ፋርም እና ፖልተሪ ፋርም፣ ይሄ ምስራቅ ሸዋ ጉዳዩን ጨረሰልኝ። ወደ ሞጆ አካባቢ ወደ ፕሮጀክት ዴሪ ፋርም እና ፖልተሪ ፋርም፣ የእንስሳት እርባታ እና የእንስሳት ተዋጽኦ ማቀነባበሪያ እንደማለት ነው። አዎ፣ የወተት እና የዶሮ እርባታ እሱም ጀመረ፣ ተጀምረዋል። እንግዲህ አሁን ልጄ ነው የሚያካሂደው። በእድገቷ ውስጥ በአስተዳደጓ ፍላጎቷ ጠባይዋ ምን ነበር? ፍላጎቷ በቃ ትምህርትን ተወደዋለች። በያዘችው ሁሉ ጎበዝ ነበረች። ከዛ የስራ ፍቅር ያዛት፣ ወደ ስራ ገባች። ትዳር ልጅ አላት ወይ የላትን? ስንት ልጆች ናቸው ያሏችሁ? እኔ ከአጊቱ እናት ጋር ሰባት ልጅ ነው ከሌላ ደግሞ ሁለት አሉ። በሰው እጅ ህይወቷ ማለፏ ነው የተሰማው ዜና። ይህም በተመለከተ ከኢትዮጵያ ወይ ደግሞ ከውጭ ከጣሊያን ያነጋገራችሁ የመንግስት አካል አለ? ይህ ጠለቅ ብዬ አላውቀውም። በሰው እጅ ነው የጠፋ የሰማት እኔ አሁን የሚኖረው ናዝሬት አካባቢ ነው። ከናዝሬት ይሄ ልጄ ጠራኝ ና እዚህ አዲስ አበባ ጠርቶ ይሄንን ነገረኝ ከዛ እንደሞተችም አሁን የሚሰማው ነው ወሬ የሚሰማው በሰው እጅ ነው ይኸው ነው አሁን አስከሬኗን ሀገር ቤት አስገብቶ ለማሳረፍ ነው እየተወራ ያለው። ይህም በተመለከተ መች ነው ወደ ሀገር ይመጣል ተብሎ የተጠበቀው? እኔ እንግዲህ ነው አሁን የሚከታተሉት መቼ እንደሚገባም እስካሁን የተጣራ ነገር ያላውቸም። በተለይ ይህንን የሕግ ጉዳይ ለሚከታተል የመንግስት አካላት ማስተላለፍ የሚፈልጉት መጠየቅ የሚፈልጉት ምንድን ነው? አዎ፣ የልጄ ደም እንዳይጠፋ የኢትዮጵያ መንግስትም የጣሊያን መንግስትም ልጄ እንደም እንዲያወጡልኝ እፈልጋለሁ። ይሄው ነው የምለው። አቶ የደወ ጉደታ፣ የአጊቱ ወላጅ አባት ሐዘናችሁን ፈጣሪ አጽናችሁ፣ እሷንም ነፍሷን ይማር። አሜን።